የዜና መጽሔት አራት ርዕሰ ጉዳዮችን ይዳስሳል። የዜና መጽሔቱ ቀዳሚው ወደ አዲስ አበባ ይወስደናል። ከዜናው እንደተከታተላችሁት አድማጮች የአዲስ አበባ ከተማ አስተዳደር ለከተማው ሰላም ስጋት ናቸው ያላቸውም በከተማዋ የሚንቀሳቀሱ ማናቸውንም የሞተር ባይስክሎች ከሰኔ ሰላሳ 2011 ዓ ም ጀምሮ እንዳይንቀሳቀሱ እንደሚያግድ ዛሬ አስታውቋል። የከተማው ሰላም በተረጋጋ ሁኔታ እየቀጠለ ቢሆንም በተደረገው ጥናት በህዝቡ ላይ የስነ ንቦና ጫና ለማሳደር ከቅርብ ጊዜ ወዲህ በተደራጀ መንገድ ቅሚያ፣ ስርቆትና አልፎ አልፎ ዝርፊያ እየተፈጸመ መሆኑ ነው የተገለጸው። ለዚህም ሰሌዳቸው አዲስ አበባ ያልሆኑ ሞተር ሳይክሎች ዋነኛ የችግሩ ምንጭ መሆናቸውን በማመልከት የከተማዋ ምክትል ከንቲባ ከተጠቀሰው ቀን ጀምሮ ሙሉ በሙሉ እንዳይንቀሳቀሱ መታገዳቸውን አመልክተዋል። ይሁንና ፖስተኞች፣ ኤምባሲዎችና ሌሎች የግል ተቋማት እንደገና ፈቃድ አውጥተው በጥብቅ ኃላፊነት ሊጠቀሙ እንደሚችሉ ነው የተገለጸው። መግለጫውን የተከታተለው ሰለሞን ሙጬ ከአዲስ አበባ ዝርዝሩ ልኮልናል። በአዲስ አበባ ከተማ ከቅርብ ጊዜ ወዲህ ቁጥራቸው በውል የማይታወቅና የተለያየ የሰሌዳ ቁጥር መለያ የገጠሙ ሞተር ሳይክሎች በየጎዳናው ከመርመስመስ አልፎ በተደራጀና በተጠና ኳሃን ለንጥቂያ፣ ለዝርፊያ ና ለስርቆት አገልግሎት ጥቅም ላይ ሲውሉ ይታያል። ያዘው ያዘው የሚሉ እሪ በከንቱ ጩኸቶችን መስማትም ተለምዷል። የተንቀሳቃሽ ስልክና አነስተኛ ፖርሳ ንጥቂያ፣ ባንኮች አካባቢ ደግሞ ወጪ ገቢውን አጥንቶ ገንዘብ መቀማት በመደጋገሙ ህብረተሰቡ ከፍተኛ ስጋት ውስጥ ከገባ ሰንብቷል። ይህንን ችግር ተገንዝብ ያለሁ ያለው የከተማ መስተዳድሩ ከሰኔ 30 2011 ዓ ም በኋላ ማንኛውም ሞተር ሳይክል በከተማው እንዳይንቀሳቀስ ይታገዳል በማለት የከተማው ምክትል ከንቲባ ታከለ ኡማ ዛሬ በሰጡት መግለጫ አብራርተዋል። ውሳኔው ከአንድ ሳምንት በላይ የወሰደ ጥናትን መነሻ ያደረገ ነውም ተብሏል። ያም ቢሆን ግን ፖስተኞች፣ ኤምባሲዎችና ሌሎች ተቋማት እንደገና ፍቃድ በመውሰድ በጥብቅ ኃላፊነት እንዲንቀሳቀሱ የሚፈቅድ አሰራር እንደሚዘረጋም ከንቲባው አመልክተዋል። ከተማ ውስጥ የሚንቀሳቀሰው የትኛው ሞተር ሳይክል፣ የ15 ቀን የልምምድ ጊዜ ሰዎች ራሳቸው የራሳቸውን ንብረት የመሰበሰቡበት ከከተማ የሚያወጡበት ጊዜ ሰጥተናል። ከሰኔ 30 እና ከሰኔ 30 በኋላ ሙሉ በሙሉ ሞተር ሳይክል በከተማ ደረጃ እንዳይንቀሳቀስ እናደርጋለን። ውሳኔው የፌዴራልና የከተማዋን የትራንስፖርት ሕግጋት እንዲሁም የአዲስ አበባ ከተማ ቻርተር በሚፈቅደው ሁኔታ ተዳሶ የተላለፈ እንደሆነና አብዛኞቹ ሞተር ሳይክሎች ለወንጀል ድርጊት የሚውሉ መሆናቸው መረጋገጡም የውሳኔው ሌላኛው ገፊ ምክንያት ነው ያሉት ምክትል ከንቲባው፣ ይህ ሲሆን ግን ትንሽም ቢሆን በሰዎች ኑሮ ላይ እየወሰንን በመሆኑ ስራውን በጥንቃቄ እናከናውናለን ብለዋል። ብዙዎቹ የአዲስ አበባ ታርጋ ያሌላቸው ናቸው ከሌላ ቦታ ነው የመጡት። ስለዚህ አዲስ አበባ ከተማ ደግሞ የከተማን ነዋሪ ሰላም መጠበቅ ግዴታ ስላለብን እነዚህ ሰዎች ንብረቶቻቸውን በጊዜ እንዲያስተካክሉ በጊዜ ወደፈለጉበት ከአዲስ አበባ ውጭ እንዲያንቀሳቅሱ ከዛ ውጭ አንታገስም ማለት ነው። በዚህ የምተዳደርም ከተማ አስተዳደሩ ቢሮ ለይቷል። ኑሮ ለማሻሻል የምሯሯት ወጣት ሳይሆን በሰው ሕይወት ላይ እየፈረደ በተለይ አሁን አሁን መኪኖችን እያቆሙ ጭምር ዘረፋ ተጀምሯል፣ እና ይሄኛውን አንታገስም። በዚህ ምክንያት የሰው ህይወት እንዲጠፋ አንፈልግም። በዚህ ምክንያት ባንኮች እንዲዘረፉ አንፈልግም። በዚህ ምክንያት የከተማው ነዋሪ ስነልቦናው ጫና ላይ እንዲወድቅ አንፈልግም። በዚሁ እንዲታወቅ እንፈልጋለን። ሞተር ሳይክሎች የትራንስፖርት አማራጭ አይደሉም ብለዋል። ምክትል ከንቲባው ከጋዜጠኞች ለተነሳላቸው ጥያቄ ነዋሪው የሚለው በተቃራኒው ቢሆንም ከዚህ ወንጀል ጋር ተያይዞ የፖሊሶች ቸልተኝነት አለመስተዋሉንም ጠቅሰዋል። እናም ከዚህ በኋላ ጠንከር ያለ ህጋዊ እርምጃ ይወስዳል፣ ችግሩም ይቀረፋል ነው ያሉት በመግለጫቸው ህጋዊና ህጋዊ መረጃና መስረጃን ይዘው ተመጣጣኝ እርምጃ ይወስዳሉ ማለት። ስለዚህ ከዚህ በኋላ ነጥቆ የመሄድ ነጥቆ የመሮጥ ግለሰቦችን የማስፈራራት፣ የቤተሰብ ገብቶ ቤተሰቦችን የማስፈራራት፣ ባንክን የመዝረፍ ወደዛ የሚታሰብ ከሆነ ወደ ህግ ማቅረቡ ህጋዊ እርምጃ መውሰዱ እንዳለ ሆኖ ከዛም ባሻገር ተመጣጣኝ እርምጃ ይወሰዳል። እሱ ሁሉም የጸጥታ ተቋማት ታዟል። ከባድ የጭነት ተሽከርካሪዎች ከተማዋን በማጨናነቃቸው መሰል ወንጀሎች እንዲበራከቱ ምክንያት በመሆናቸው ከሰኔ 30 ጀምሮ ከንጋቱ 12 ሰዓት ከ30 እስከ ምሽት 2 ሰዓት እንዳይንቀሳቀሱ ሆነው እንደሚታገዱም ተመላክቷል። ሆኖም ትልልቅ የመንግስት ፕሮጀክቶችና የግል ባለሀብቶች ስራ እንዳይበደል በልዩነት የሚተገበሩ አሰራሮች እንደሚኖሩም ምክትል ከንቲባ ታከለ ኡማ በመግለጫቸው አብራርተዋል። ሄቪ ትራክ የምንላቸው የጭነት መኪኖች ከተማውን በጣም እያጨናነቁ ይገኛሉ። ለዚህኛው ስባል ከተማችን በአንድ በኩል በቀን ብቻ ሳይሆን ህዝቦቿ መሰራት ያለባቸው በማታም መስራት ስላለብን የጭነት መኪናዎችን ከ12 ሰዓት ጠዋት እስከ 2 ሰዓት ከምሽቱ እንዳይንቀሳቀሱ አግደናል። እሱም የጸጥታ ተቋማት ተሽከርካሪዎች ካልሆኑ በስተቀር የጭነት መኪናዎች የመጫንና የማውረድ በቀን እንደማይቻል ከተማ አስተዳደሩ ወስኗል። በክረምት ልዩ ልዩ የበጎ አድራጎት ተግባራትን አጠናክሬ ቀጥላለሁ ያለው መስተዳድሩ ሰሞኑን የፈረሰው የቡፌ ደላጋር ሆቴል ቅርስ ሆኖ የተመዘገበ ሳይሆን የትዝታ ቦታ በመሆኑ እርምጃው መወሰዱንና የከተማዋ የፖሊስ መዋቅርም እንደገና እየተደራጀ መሆኑንም ለመገናኛ ብዙሃኑ አብራርተዋል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጬነኝ ከአዲስ አበባ በመላው ዓለም 71 ሚሊዮን ህዝብ በጦርነት በክስና በሌሎች ጥቃቶች ምክንያት የሚኖርበትን ስፍራ ጥሎ ለመሰደድ መገደዱን የተባበረ መንግስታት ድርጅት ዛሬ አመለከተ። ነገ የሚታሰበውን የዓለም የስደተኞች ቀን አስመልክቶ ዛሬ የወጣው ዘገባ እንደሚለው ይህ ቁጥር ከባለፈው ዓመት በሁለት ሚሊዮን ጨምሮ ታይቷል። ከተጠቀሰው ቁጥር 41 ሚሊዮን የሚሆኑት ደግሞ በገዛ ሀገራቸው ውስጥ ከመኖሪያ ቀያቸው የተፈናቀሉ መሆናቸውን ዘገባው ይፋ አድርጓል። አፍሪካ ውስጥ የስደተኞችና የተፈናቃዮች ቁጥር እየጨመረ በመምጣቱ ለተፈናቃዮች፣ ለስደተኞችና ከስደት ለሚመለሱት በቂ ትኩረት እንዲሰጥ ጥረት እየተደረገ መሆኑ ተነግሯል። ይህን ለማስተባበር በአፍሪካ ህብረት የስደተኞች ጠበቃ እንዲሆኑ የተመረጡት የኢኳቶሪያል ጊኒ ፕሬዝዳንት ኢትዮጵያ ውስጥ በአሶሳ ጾሬ የሚገኘውን ስደተኞች የሚኖሩበትን መጠለያ ስፍራ ጎብኝተዋል። በጉብኝቱ ወቅት በስፍራው የተገኘው ዘጋቢያችን ጌታቸው ተድላ ኃይለ ጊዮርጊስ ተከታዩን ልኮልናል። በአለፈው ዓመት የአፍሪካ ኅብረት የመሪዎች ጉባኤ ስብሰባ ባካሄደበት ወቅት በአህጉራቱ በተለያዩ ምክንያቶች የስደተኞች ቁጥር መበራከትን መነሻ በማድረግ ከመሪዎቹ ለአንደኛው ለጊኒ ኢኳቶሪያል ፕሬዝዳንት ለኦቢያንግ ንጉዌማ ምባሶጎ ጠበቃ በመሆን ስደተኞችን እንዲታደጉ እርዳታ እንዲያሰባሰቡ ቻምፒየን የሚል ቅጽል ስም በተሰጣቸው መሰረት በኢትዮጵያ አሶሳ የሚገኘውን ስልሳ ሺህ ስደተኞች የሚገኙበትን የጾሬን ጣቢያ ጎበኙ። ሶብሬ ለቪዳ ከሞስ እዚህ በስደተኞች የጠለላ ሰፈር የምንገኘው በሙሉ ድጋፍ መልኩ የሚታይ ነው። የአፍሪካ ህብረት የሚያደርገውንም አስተዋጽኦ በቅርበት ለመመልከትም ነው። ስደተኛ የሚባል የትም ቢሆን ለመጋለጥ የሚዳረግበት አግባብነት የሌለው ነው። ይህ በአፍሪካ ህብረት ስም የተሰጠን ኃላፊነት ነው። አጠናካሪ የበጎ ድጋፍ ይሆናል። ስለዚህ የሀገር መንግስት ተባባሪነቱን በድጋሚ በማስተጋባት በዚህ የስደተኞች ጣቢያ ለህንፃ መገንቢያ የሚውል ለመደጎም የ50 ሺህ ዶላር ስጦታ አበረክታለሁ። በአፍሪካ የስደተኞች ቁጥር የተበራከተ መሄዱን ምንጮች በየጊዜው የሚጠቁሙት ሲሆን በአፍሪካ ህብረት በኩል ይህንን ችግር ከመሰረቱ ለመቅረፍ ጥረቱ ምን ያህል ነው፣ ለሚለው የህብረቱ የፖለቲካ ዘርፍ ኮሚሽነር ሴሱማ ሚናታ ሳማቴ የሚያሰሙት የአፍሪካ ህብረት ከአጋር ድርጅቶች ጋር በጋራ በትብብር ይሰራል። ከዓለም አቀፍ ድርጅቶች ጋር፣ ከማህበራዊ ድርጅቶች ጋር በግልም ደረጃ ቢሆን ማለቴ ነው። ችግሮችን ለመቋቋም ዘዴ መፈለግን ይሻል። ከእኛ የሚመነጭ ችግሮችም አይደሉም ብዙዎቹ። የተፈጥሮ መዛባት፣ የአሸባሪዎች ጥቃቶች አሉ። ከአጋሮቻችን ጋር የምንሰራበትና ዘላቂ ሰላምን ለማስፈን በጋራ የምንተባበርበት ሂደት ነው የሚሆነው። የሀገሪቱ መሪዎች ትኩረት ያደረጉበት አቅጣጫ ነው። ስለዚህም ነው ሻምፒየን ተብሎ የሚሰየመውን በመመደብ ቅስቀሳ እንዲያደርጉ እና ድጋፍ በማሰባሰብ በሀጉራችን ያሉት ችግሮች እንዲቀረፉ የሚደረግ ነው። በአሶሳ ጾሬ የስደተኞች ጣቢያ በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር ማስተባበሪያ ጽሕፈት ቤት አቶ አምደ ወርቅ የኋላ ወርቅ ሁኔታውን ይገልጹታል። ስደተኞች ይህን መጠለያ ጣቢያ ጨምሮ ሌሎች አራት አሉ በማስተባበሪያ ጽህፈት ቤት ስር እዛ ውስጥ ከ ከስልሳ ሺህ በላይ የሚሆኑ ስደተኞች ተጠለው አስፈላጊ ማህበራዊ ና መሰረታዊ ሰብአዊ ድጋፎችን እያገኙ ይገኛል እንግዲህ በብዛት ከደቡብ ሱዳንና ከሱዳን የመጡ ናቸው ከዛ በተጨማሪ ግን ከታላላቅ ሀይቅ ሀገሮች ከቡሩንዲ ሩዋንዳ ኮንጎ የመሳሰሉት ሀገሮች የሚመጡ ስደተኞች ቁጥራቸው አነስተኛ ቢሆንም በአንድ መጠለያ ጣቢያ ውስጥ ሰፍረው ተመሳሳይ አገልግሎት እያገኙ ነው። በአሁኑ ሰዓት በእርግጥ በርካታ ጊዜ ቆይተዋል ሊባል አይችልም። አብዛኛዎቹ ምክንያቱም ከቅርብ ዓመታት በፊት በደቡብ ሱዳን ከዛም በሱዳን ባለው አለመረጋጋት ምክንያት የመጡ ናቸው። በኢትዮጵያ በኩል የመንግስት ተወካይ በውጭ ጉዳይ ሚኒስቴር ሚኒስትር ዴታ ዶክተር አክሊሉ ሀብተማርያም ያላቸውን አመለካከት አካፍለውናል። አፍሪካ ሕብረትም የዚህ ዓመት መሪ ቃሉ ለተፈናቃዮች፣ ለስደተኞች ለተመላሾች በቂ ትኩረት መስጠት አለብን በሚል ነው እየተከበረ ያለው። አሁን የኢኳቶሪያው ጊኒ ፕሬዚደንት መሪ የሆነው ይህንን እንዲያስተባብሩ በአፍሪካ ዩኒየን ተመርጠው እየሰሩ ነው ያሉት ማለት ነው። እና አላማ ምንድን ነው? ለሁኔታው ትኩረት እንዲሰጥ ፈተናዎች እንዲታወቁ። በአፍሪካ ዩኒየን ደረጃ ይህንን ትኩረት ማግኘቱ ጥሩ ነው። ቀጣይነት ያለው ጥረት የሚፈልግ ነው። መልካም አስተዳደር ማስተናለን ከሰው መብትም ጋር ተያይዞም ብቻ እኔ ቁልፍ አድርጌ የማለው ሁሌ ትምህርት ጥሩ ነው። ምክንያቱም መብትን ለማስከበር መብትን ለማወቅ ተደራጅቶ ለመታገል ያስችላል። ነባራ ሁኔታውን በእያንዳንዱ ሁኔታ እያወቅን መፍታት ያለብን ባይ ነኝ። ጌታቸው ተድላይ ሊጊዮርጊስ ለዲ ደብልዩ ዘገባ ከአዲስ አበባ። ተከታዩ ዘገባ አድማጮች ወደ አማራ ክልል ይወስደናል። የአማራ ክልል የጎዳና ተዳዳሪ ለነበሩ ህጻናት የተሃድሶ ማዕከል ሊያሰራ መሆኑን አመለከተ። ማዕከሉ ከጎዳናው ተመልሰው ወደ ቤተሰቦቻቸው የሚቀላቀሉ ህጻናት ተመልሰው ዳግም ወደ ጎዳና እንዳይወጡ የሚያደርግ እንደሆነ የክልሉ ሴቶች ህጻናትና ወጣቶች ጉዳይ ቢሮ አስታውቋል። እስካሁንም በክልሉ ከአራት ሺ የሚበልጡ የጎዳና ተዳዳሪ ህጻናት እንደሚገኙ መመዝገቡንም አመልክቷል። በክልሉ በልዩ ልዩ ምክንያቶች ከሚኖሩበት አካባቢ ወደ ከተሞች የሚፈልሱት ህጻናት ቁጥር እየጨመረ ቢሆንም ቢሮ ከህብረተሰቡ ጋር በመነጋገር ወደ የመጡበት እንደሚመልስ ይናገራል። ዓለምነው መኮንን ዝርዝር ዘገባ ከባህር ዳር ልኮልናል። በአማራ ክልል በተለያዩ ምክንያቶች ከመኖሪያ ቀያቸው ወደ ከተማ የሚገቡ ህጻናት ቁጥር እየጨመረ ነው። የአማራ ክልል ሴቶች ህፃናትና ወጣቶች ጉዳይ ቢሮ የጎዳና ተዳዳሪ ህጻናትን ከህብረተሰቡ ጋር በመነጋገር ወደ መጡበት እንደሚልክ ቢናገርም ወደ ከተማ የሚፈልሱ ህጻናት ቁጥር ግን አሁንም አልቀነሰም። ሰሞኑን ከሰሜን ጎንደር ዞን አካባቢ ወደ ባህር ዳር የገቡ ህጻናትን አግኝቼ ለምን እንደመጡ ጠይቂያቸዋለሁ ወደዚህ ጋር

አባትስህ ለምን አይረዳህ? አባቴ አባቴ እኮ ሊረዳኝ እንደስ ይለዋል። እንጀራ እናቴ እሷ ደግሞ አትፈልግም። የለም። ያስ ስንት አመት ይሆናል? 14 ድረስ። አየህ ነው። መቼ ነው የመጣህ? የመጀመሪያ ጊዜ ነው ስትወጣ ወይስ? በአማራ ክልል ሴቶች፣ ህፃናትና ወጣቶች ጉዳይ ቢሮ የህፃናት መብትና ደህንነት ጥበቃ ዳይሬክቶሬት ዳይሬክተር አቶ አሻግሬ ዘውዴ ለዶቸ ቬሌ እንደተናገሩት የጎዳና ህጻናት ተመልሰው ወደ ከተማ እንዳይገቡና ሌሎችንም እንዳይስቡ የሚያስችል የተሃድሶ ማዕከል ለመገንባት ታቅዷል። የተሃድሶ መስጫ ማዕከል የለም። ልጆች ቢያንስ የተለያዩ የማህበራዊና ስነልቦናዊ ድጋፎችን አገልግሎቶችን እያገኙ ሁለት ሶስት ወር በማዕከል ቆይተው ስለ ጎዳና ህይወት አስከፊነት በዚህ መልኩ ጅማሮች ነበሩ። በቅርብ ሁለት ሶስት አራት ዙሮችን በዛ መልኩ እንትን ብለናል። አሁን እንደ ክልል በሁሉም ቦታ ማለት ይቻላል በዚህ መልኩ የተደራጀ የለም። ግን እንደ ክልል ቢያንስ አንድ ማዕከል ያስፈልገናል ተብሎ ነው የሚጠበቀው። አንድ ማዕከል እንግዲህ የክልሉ መንግስት ጋርም ጥያቄም ቀርቦ አንድ የተሃድሶ መስጫ ማዕከል ማግኘት ማሰራት ከተቻለ እነዚህ የጎዳና ህይወትን አስከፊ ህይወት ውስጥ አውጥቶ ወደ ማህበረሰብ እንዲቀላቀሉ እንዲዋሉ የማድረግ ስራ የሚሰራበት ሁኔታ ነው ያለ እና ቢያንስ የተወሰኑ ቁጥር እንትሮች ያሉት የማይመልሱበት ሁኔታ የለም፣ ይመለሳሉ። በዛ መልኩ ነው፣ ግን ያንን ግን አጠናክረን የምንሰራበት ሁኔታ ይኖራል ብሎ ነው መውሰድ የሚቻለው ማለት ነው። በበጀት ዓመቱ ከ234 በላይ በችግር ላይ ያሉ ህጻናትና ከ460 በላይ የጎዳና ተዳዳሪ ህጻናትን የመለየትና የመመዝገብ ስራ መከናወኑን አብራርተዋል። በየአካባቢ የሚገኙ ግን ደግሞ በማንነታቸውና የችግሮቻቸውን አይነትና መጠን መረጃ ያላዝናቸውን በየደረጃ ያሉትን ባለሙያዎችና እንግዲህ በጎ ፈቃደኞችን በማሰማራትም በዋና ዋና መሰረታዊ መረጃዎች በተሰበሰበ መረጃ ወደ 234236 ያህል እንደዚህ ተጋላጭ ህጻናት እየተለዩበት ሁኔታ ነው ያለ። 4635 ህጻናት የጎዳና ተዳዳሪ ህጻናት የተለዩበት ሁኔታ ነው ያለ። ለችግር ከተጋለጡት ህጻናት መካከል 150ዎቹን ለሀገር ውስጥ አሳዳጊዎች መሰጠት መቻሉንና በርካቶቹ ደግሞ የስፖንሰርሽፕ አገልግሎት እንዲያገኙ መደረጉንም ተናግረዋል። ስፖንሰርሽፕ ፕሮግራም አለ እንግዲህ በስፖንሰርሽፕ ፕሮግራም በቋሚነት በየወሩ ክፍያ እየተከፈላቸው ትምህርታቸው እንዲከታተሉ ሊሆን ይችላል። አንዳንድ ያልተሟላቸው ነገሮች እንዲሟላቸው ለማድረግ ሊሆን ይችላል። ወደ 153461 በበጀት ዓመታችን ህፃናትን በስፖንሰርሽፕ ፕሮግራም ተጠቃሚ እንዲሆኑ የተደረገበት ሁኔታ ነው ያለን። ከተለዩ የጎዳና ተዳዳሪዎች መካከል 270 ህጻናት ወደ የቤተሰቦቻቸው መቀላቀል መቻላቸውንም አቶ አሻግሬ ተናግረዋል። የህጻናቱን ችግር በዘላቂነት ለመፍታት ከንግዱ ማህበረሰብ፣ ከባለ ሀብቱ፣ ከመንግስት ሰራተኛውና ከህብረተሰቡ ከ75 ሚሊዮን ብር በላይ መሰብሰሙንም አመልክተዋል። እንደዚሁም የ108 የመንግስት መስሪያ ቤት ሰራተኞች ከወር ደመወዛቸው እየቆረጡ 500 ህጻናትን ያለምንም ችግር የትምህርት ቤት ወጪያቸውን እየሸፈኑላቸው እንደሆነ አስረድተዋል። አለም ነው መኮንን ለዲደብሊው ራዲዮ ባህር ዳር። የምሽቱ የመጨረሻው ዘገባ ደግሞ የሚወስደን ወደ ሰሜን ኢትዮጵያ ነው። ከኤርትራ በዛላምበሳ በኩል ወደ ኢትዮጵያ በርከት ያሉ ሶማሊያውያን ተሰዳጆች እየገቡ መሆኑ ተገለጸ። ሶማሊያውያኑ ላለፉት ሀያ ዓመታት ኤርትራ ውስጥ በጥገኝነት ይኖሩ እንደነበር ይናገራሉ። ሀገራቸው ውስጥ ባለው ግጭት ምክንያት ወደ ኤርትራ ተሰደው በመጠለያ ይኖሩ ከነበሩት አብዛኞቹ ወደ አውሮፓና ወደ ተለያዩ ሀገራት ሄደው ቀሪዎቹ እዚያው ቢቆዩም በቅርቡ ግን ከዚያ እንዲወጡ ትእዛዝ እንደደረሳቸው ለዶችቨለ ዲደብልዩ ገልጸዋል። ከመቀለ ሚሊዮን ኃይለስላሴ ዝርዝር ዘገባ ልኮልናል። ካሳለፍ ነው ቅዳሜ ጀምሮ ከኤርትራ ዘላምበሳ በኩል ወደ ኢትዮጵያ እየገቡ ያሉት እነዚህ ሶማሊያውያን ለ28 ዓመታት በኤርትራ ባጻ አካባቢ በሚገኘው እንኩሉ በተባለ የስደተኛ መጠለያ ካምፕ ይኖሩ እንደነበረ ይናገራሉ። በመጠለያው 10 ሺህ ገደማ ሶማሊያውያን በአገራቸው ያለው ግጭት ሸስተው ተጠልለው የነበሩ ሲሆን በሂደት በርካቶች ወደ አውሮፓና አሜሪካ የመሄድ እድል አግኝተው ሲጓዙ፣ ሌሎች እዛው ቀርተዋል። በፈረንጆቹ አቆጣጠር ከ2016 ዓ.ም ጀምሮ ዩኤንሲአር የተባለ ድርጅት እና ሌሎች በስደተኞች ዙሪያ የሚሰሩ ተቋማት በኤርትራ መንቀሳቀስ ስላልቻሉ የሶማሊያውያኑ የውጭ ጉዞ እድል ተሰናክሎ ድጋፍ የሚያደርግላቸው አካላ ተው በአስቸጋሪ ሁኔታ እንደቆዩ ይናገራሉ። ይህ ባስ ብሎም የኤርትራ መንግስት እስከ መጪው ሐምሌ 28 ድረስ ሶማሊያውያኑ ሀገሪቱ ለቀው እንዲወጡ ትእዛዝ በመስጠቱ እስከ ዛሬዋ ዕለት ድረስ በትንሹ 600 ሶማሊያውያን ወደ ኢትዮጵያ ዛላንበሳ ከተማ ገብተዋል። ከስደተኞቹ መካከል አንዱ የሆነው ወጣት ሐሰን ቢሻር ከወላጆቹ ጋር ወደ ኤርትራ ያመራው የሁለት ዓመት ህፃን እያለ እንደነበር ይናገራል። ኤርትራ ውስጥ በሚገኘው እንኩሉ የስደተኞች መጠለያ አድጓል። ሐሰን ከሶማሊ ከመገናኛ በተጨማሪ ትግርኛ አቀላጥፎ ይናገራል። እንደ ወጣቱ ገለጻ የኤርትራ መንግስት የስደተኞቹ መጠለያ እንደሚዘጋና ሶማሊያውያኑ ከሀገሪቱ እንዲወጡ በማዘዙ ወደ ኢትዮጵያ መጓዛቸው ይናገራል። 991 ኣብ መንግስቲ ሓምስያት በረ ምስ ፈርሰት የዛይድ ባሬ መንግስት ከፈረሰ በኋላ ነው ወደ ኤርትራ ስደት የጀመር ነው። እንደምታውቁት ከዛ በኋላ ሶማሌ እስካሁን መረጋጋት አይታይባትም። ስለዚህ እኛም ወደ ሀገራችን መመለስ አልቻልንም። እኔ ያደግኩት ኤርትራ በፀ አካባቢ ነው። አሁን የኤርትራ መንግስት ከሀገሩ እንድንወጣ ቀነገደብ ሲያስቀምጥልን ሰላም ስለምንፈልግ ወደ ጎረቤታችን ኢትዮጵያ መጥተናል። ሀሊማ የአምስት ልጆች እናት ናት። የመጨረሻ ሴት ልጇ ከተገላገለች ገና ሁለት ወራ መሆኑ ትናገራለች። የኤርትራ መንግስት ከሀገሩ ካልወጣንለት እርምጃ እንዳይወስድብን ሰግተን አንድ ሺህ ኪሎ ሜትር ገደማ አቋርጠን ወደ ኢትዮጵያ መጥተናል ትላለች። ወደ ኤርትራ የተጓዝኩት ከሞቃዲሾ የተነስቼ ነው። بيرترا هي متى تلفون ጥሩ ኑሮ ነበር። ከቅርብ ጊዜ ወዲህ ግን ውጡ እየተባለን ስለሆነ ረጅም መንገድ በእግር አቋርጠን ወደ ኢትዮጵያ ገብተናል። መንገዱ በተለይም ለሴቶች እጅግ በጣም ከባድ ነበር። 1000 ኪሎ ሜትር አካባቢ ነው የተጓዝነው። ልጆች ይዘ ይህ ሁሉ ርቀት መጓዝ በጣም አስቸጋሪ ነው ለስደተኞቹ። በተለይም እንደ ፈረንጆቹ አቆጣጠር ከ2016 ዓም ጀምሮ አስቸጋሪ ሁኔታ እንደነበር የነገረን ደግሞ ሌላው ዛላምበሳ ያገኘነው ሶማሊያዊ ስደተኛ ከድር መሐመድ አህመድ በበኩሉ እርሱ ብቻ ከአንድም ሁለት የውጭ ጉዞ እድል አግኝቶ እንዳልተሳካለት ይገልጻል። አሁን ስድስት ልጆቹ አስከትሎ ወደ ኢትዮጵያ ገብተዋል። ከተወሰኑ ዓመታት በፊት ወደ አውስትራሊያ ለመሄድ እድል አግኝቼ ነበር። ሁለት ጊዜ የስደተኛ ተወካዮች መጥተው አነጋግረውኝ ነበር በኋላ ግን የኤርትራ መንግስት ከስደተኛ ረጂ ድርጅቶች ጋር ባለመግባባቱ የተሰጠኝ እድል አመለጠኝ። ከዛ በኋላ በራሴ ጥረት ማድረግ ብቀጥልም አልተሳካልኝም። አሁን ደግሞ ሌላ ያላሰብነው ችግር ገጥሞናል። የኤርትራ መንግስት ውጡልኝ ስላለ ከነ ልጆቼ ወደዚህ መጥቻለሁ ጠፍ አርጋ ስደተኞቹ ከመጡ ቀን ጀምሮ እስካሁን ባለው የዘላምበሳና አካባቢው ሕዝብ የምግብ ውሃና መጠለያ ድጋፍ ያደረገላቸው መሆኑ ተነግረዋል። ቀይ መስቀል ጨምሮ ሌሎች እርዳታ ሰጪ ተቋማት እንዲደርሱላቸውም በአካባቢው አስተዳደር በኩል ጥሪ ተደርጓል። ስደተኞቹ በአሁኑ ሰዓት በዘላምበሳ በሚገኝ አንድ አንደኛ ደረጃ ትምህርት ቤት ተጠልለው ይገኛሉ። ከ600 ስደተኞች መካከል 50 የሚሆኑት የኢትዮጵያ ሶማሌ ክልል ተወላጆች መሆናቸው የአካባቢው መስተዳድር አካላት ይገልጻሉ። ስደተኞቹ የሚገኙበት ትግራይ ክልል ጉሎ መክዳ ወረዳ አስተዳዳሪ አቶ ገብረ ገብረ ኢየሱስ የስደተኞቹ ቁጥር የተበራከተ በመምጣቱ ተጨማሪ ድጋፍ እንደሚያስፈልግ ይገልጻሉ። መጀመሪያ አካባቢ ወደዚህ የገቡ ወደ መቶ የሚያህል የገባ ከዛ በኋላ ግን ቁጥራቸው እየጨመረ ነው የሚሄደው ያለ፣ በየቀኑ እየመጡ ነው ያለ። ትናንትና ለራሱ ወደ ሁለት መቶ አርባ የሚያሉ በአንድ ጊዜ ነው የገቡ ማለት ነው። ስለዚህ ቁጥራቸው ከጊዜ ወደ ጊዜ ከፍ እያለ ስለሚሄድ ያለ፣ ይህንን ደግሞ የምግብ እጥረት፣ ብዙ ነገሮች ችግሮች ሊደርስባቸው ስለሚችሉ እነዚህ እስከአሁን ድረስ እኛ ወደ አራት አምስት ቀን እዛ ቁመን እየሰበሰብናቸውና ችግራቸው እንዲፈታ እያረግነ ነው ያለ። ግን ከአቅማችን በላይ የሆነ ስላለ ፈጠን ያለ መፍትሄ እንዲደረግበት የሚመለከተው አካል መፍትሄ እንዲሰጠው ነው ጥሪያቸው የሚያቀርበው። ለዲ ደብሊው ዘገባ ሚሊዮን ኃይለሥላሴ ዘላ